ስለ እንስሳት እውነታዎች ነብር፣ ፀጉሩ ብቻ ሳይሆን የውስጥ ቆዳውን ባለመስመር ነው። ሃሚንግ በርድ የምትባል ወፍ ክብደቷ ከሳንቲም ያነሰ ነው። እንቁራሪቶች እና ጎቶች ውሃ በፍጹም አይጠጡም። ውሃ የሚያሰርጉት በቆዳቸው ነው። መዝለል የማይችሉ ብቸኛ አጥቢ እንስሳዎች ዝሆኖች ብቻ ናቸው። አንበሳ ሲያገሳ ከአምስት ማይል ርቀት ላይ ሊሰማ ይችላል። ዓይኑን ማርገብገብ የሚችል የአሳ ዝርያ ሻርክ ብቻ ነው።